ትዝታ ምናልባት ትልቅ ሬስ ልኔን ነው። አዲስ አበባ በነበራችሁበት ጊዜ አጋጣሚዎቻችሁን በመጠኑም ቢሆን በስርቆች ያካፍለን። ውይይት ሲደረግ እስክንድር ባነጋገራችሁ ወቅት በመጠኑ ሰምተናል። ከጠቅላይ ሚኒስትሩ ጋር በቀጥታ የመገናኘት ቢሮቸውን የመጎብኘት ቤተ መንግስት የመሄድ እድል አግኝታችኋል። ርቀቱ በጣም ያስገርማል። በአንድ በኩል የቀደመንለው እንደሆነ አላውቅም በቀደመው አሰራር በቀደመው መንግስት የአሜሪካ ድምፅ ትችት እና ከመንግስት ጋር የሻከረ ግንኙነት ብቻ ሳይሆን እንደ መገናኛ ብዙሀን አግባቡ የመቀበል ሁኔታ የሌለበት የቀድሞ ጠቅላይ ሚኒስትር መለስ የአሜሪካ ድምፅ ራዲዮን ከሩዋንዳ እልቂት ካመጣው ሬዲዮ ሚል ኮሊንስ ጋር እስከመሰሉበት ድረስ ርቀት የነበረው ነው መቼም። ከአንዱ ጫፍ ወደ ሌላኛው ጫፍ የመጣን ይመስላል። በምንም መልኩ የአሜሪካ ድምፅ ነጻና ገለልተኛ ያውም የወዳጅ ሀገር መንግስት ይዞታ የሆነ መገናኛ ብዙኃን እንደ መገናኛ ብዙኃን ማክበር ሳይሆን እነሱ በሚያምኑበት መንገድ ብቻ ባለመስራቱ የጠላትነት ፍረጃ ውስጥ የነበረ መገናኛ ብዙኃን እስኪ ባካችሁ ጎብኙ የሚል ጥያቄው ከየትም በኩል ይምጣ የመጎብኘትና ጠቅላይ ሚኒስትሩን በቀጥታ የማግኘት እድል የተፈጠረበት በጣም የተጋነነ ልዩነት ነው ያለው። መልካም በመሆኑ መቼም ሁሉን የሚያስደስተው ነው ጎልቶ የሚታየውና ላንቺ፣ ለራስሽ ቅድም የክሶቹን ሁኔታ አንስታቸዋል። በ1997ቱ ምርጫ ማግስት ከመሀከላችን የተወሰናችሁን ባልደረቦቻችንን ጂኖሳይድ የሚል ቃል ነው የተጠቀሙ። እኔ እዛ ላይ ኑ ልጨምርልህና እኔም ገርሞኛል በአንተ ጥያቄ ነው የሚሄደው ግን ሁለቱ የተከሰሱ ናቸው። አቶ ንጉሴም ወይዘሮ ትዝታ የከሰሳቸው መንግስት፣ አገር እንደገና ቤተ መንግሥት ገብተው ከመሪው ጋር መነጋገር ይሄ ራሱ የሚገርም አይነት ነው። የመገናኛ ብዙሀንና ስልጣን ላይ ያሉ አካላት ግንኙነት ግልጽ ነው። ወዳጆች መሆን የለብንም ያን አይነት ግንኙነት የሌለበት እባካችሁኑ ብቻ አይደል ለማሰልጠን ነው ሄዳችሁትና ለም ሀገር ውስጥ ያለውንም ማስተምሩልን የሚል ድረስ የሚጋብዝ ጠቅላይ ሚኒስትር ነው የገጠማችሁ። ምን ተሰማሽ? አጠቃላይ እንደው ጠቅላይ ሚኒስትሩን በማወደስ እንዳልከሰስ እንጂ ጠቅላይ ሚኒስትር አብይ አህመድ የአዎንታዊነትና የበጎነት ተምሳሌት ብላቸው ማጋነን አይሆንም፣ ተምሳሌት ብላቸው ማጋነን አይሆንም። ይህን ካልኩ ዘንዳ ሲያጠፉ ደግሞ እንደ ጋዜጠኛ እንተቻቸዋለን፣ የሚገባውን ለሕዝብ እናቀርባለን። እስካሁን እኔ ባየኋቸው በእኛም ቢሆን አሉላ አዲሱ፣ የሚገርማችሁ ነገር የእኛ እንኳ ክስ አልተነሳም። በግል እኔ ስለ ተመሰረተብን ክስ በፊትም አስቤው አላቅም። እኔ እንደውም ቀልድ ነው የሚመስለኝ ይሄ ነገር። ነገር ግን እርግጥ ሕይወታችንን ለአደጋ ላለማጋለጥ ከመሄድ ተቆጥበን ቆይተናል። ምክንያቱም ከእኛ ጋር የማይመጥን እኔ ከሰው በላይ ነኝ ማለቴ ሳይሆን፣ ከባህሬ ከምኔ ጋር እኔ እንደውም ተሳስተው ያስገቡኝ የሆነ የማይወደን ሰው እስቲ ነኝ አምስቱን ጨመር አድርጉልን እዚህ ክስ ውስጥ የተባሉ ነው የሚመስለኝ። እና ከዛ አንጻር ነው ጠቅላይ ሚኒስትሩ ግን በባህሪያቸው ለኢትዮጵያም ያስፈልጋል የሚሉት ከነበረው ከታሪክም ጥሩ ነገሮች የኢትዮጵያ ታሪክ ጉዳዮች እንዳሉ ሆነው ነገር ግን በአስተዳደር እና በአመለካከት ለየት ያለ አቅጣጫ የያዙ ናቸው። ስመጣ መጻፋቸውን ይሽ ነው የመጣ አውሮፕላን ላይ ጥቂት ገጾች ናቸው። እንደውም አውሮፕላን ላይ የጨረስኩት እርካብና መንበር። ከዛ ያገኘሁት መልእክት ምንድን ነው የነበረው? ይሄ በኃይልና በግፍ ህዝብን ማስተዳደር መቆም አለበት። ደንብ መቃባት በማስገደድ የአንድን ሰብአዊ ፍጡር በማስገደድ የሚደረገው አስተዳደር መቆም አለበት። ሌላው ደግሞ አንድ ሰው በህይወቱ እስካለ ድረስ እስከ ኖረ ሰብአዊ ፍጡር እስከሆነ ድረስ አንድ ጥሩ ነገር ሰርቶ ማለፍ አለበት። አሁን እሳቸው እኔ እንደሚመስለኝ አንድ ጥሩ ነገር ሰርቶ ለማለፍ የያዙት እቅዳለ እና የእሳቸው ተምሳሌቶች የሚያደንቋቸው እነማን ናቸው? እነ ማህተማ ጋንዲ። ማህተማ ጋንዲንና ሂትለርን ያወዳድራሉ። ሂትለር የበላይ ህዝብ ኤሪን ኔሽን ብሎ የእሱን ዘር ለማስረጽ በዓለም ላይ የጣረ ማህተማ ጋንዲ ደግሞ ዘር አስፈላጊም አይደለም ስብእና የሰው ልጅ ብሎ ያለ ነው። ከዛ በኋላ ከተቀጠቀጠ ከተደበደበ ከተገረፈ በኋላ ይቅርታ ብቻ ነው እንጂ በቀል አዛልቀን ያለ ማን ነው? የእሳቸው አርያ ደግሞ ማንዴላ። እዛ መጽሐፍ ውስጥ እውነት ተደጋግሞ ተብሏል የማንዴላ ነገር። ነገር ግን በተጨባጭ እንደዚህ እሳቸው በመጽሐፋቸው ሲተነትኑት ስታየው ትልቅ ትልቁም ነገር ነው። ምክንያቱም በቀል ስናካሄድ ጊዜ ነው የምንጨርሰው። ለትውልድም አይረባም እና ትኩስ ጅምር ሀብሎ አዲስ ንጹህ በነጭ ወረቀት ላይ አዲስ ጅምር ማድረግ ይሄ ይመስለኛል። አመለከት ወደ ሌላ ጉዳይ ልውሰድሽ። ስለ አፈና ስታወሩ ምን ትዝ አለኝ ሬዲዮ ማፈን በደርግ ጊዜ እኔ ጋዜጠኛ ነበርና ቪኦኤም ሆነ ሌላው ጀርመን ዶቼ ቬለ ሲታፈን አያለሁና ነብሳቸውን የማር አንድ የመምሪያ ኃላፊ ይሄ ነገር ብዙ ገንዘብ ነው የሚያስወጣን እኮ ምን አለ ይሄን ነገር መንግስት ቢተወው ያሉት ትዝ ይለኛል። እና ቅድም እንዳልሽው መንግስትን ብዙ ገንዘብ ያስወጣል ማፈን። በጣም ነገሩ ደግሞ እውነቱ መውጣቱ ወሬው መሰማቱ ላይቀር የሀገር ንብረትና ገንዘብ ተነገሮ በአሁን ጊዜ ስንት ንብረት እንደወደመ የምናየው ነገር ነው። እሱን መታው አለብን። ስለ ነጻ ፕሬስ ልጠየቅሽ ነው። ከነጻ ፕሬስ ከነጻ ጋዜጣ አዘጋጅ ጋዜጠኞች እነማንን አገኘሽ? ከራዲዮም ሆነ ከቴሌቪዥን ዘጋቢ የሙያ ባልደረቦቻችን እንደው በዚህ በነጻው ፕሬስ አካባቢ ስለታዘብሽውና ስላየሽው ስላነጋገርሻቸው ጥቂት አውጊኝስ። እንግዲህ እንደሚታወቀው የአሜሪካ ድምጽ ራዲዮ የመለመላቸውን ኢንተርቪው ያለፉትን ክህሎቱን እንዲይዙ ለማድረግ ነውና እዛ ይሄድ ነው ያ ሲያልቅ የአሜሪካ ድምጽ ራዲዮ በሌሎችም የአፍሪቃ ሀገሮች እንደሚያደርገው ሁሉ አፊሊየት ስቴሽን ትዝታ አፊሊየት ያልሽውም በተለያዩ የአፍሪካ ሀገሮች ያሉ ከአሜሪካ ድምጽ ጋር ተባብረው የሚሰሩ መልሰው የሚያሰራጭት የሀገሩ መገናኛ ብዙሀን እየገለጽሽ ነው። ልክ ነው። ልክ ነው። እንደዛ አይነት ግንኙነት ለመፍጠር ከበርካታ የሬዲዮ ጣቢያዎች ብቻ ሳይሆን ራሱ ከኢትዮጵያ ብሮድካስት ባለስልጣን ከአመራሩም ጋር ተገናኝተናል። ከኢትዮጵያ ቴሌቪዥን ጋር ተገናኝተናል። ከጋዜጠኞች ከስራ አስኪያጆቹ ጋር ተገናኝተናል። እንዲሁም ደግሞ የኢትዮጵያ ፌዴራል መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት አሁን እንኳ መስሪያ ቤቱ ወደ ሌላ ተጣጣ ተባለ። ግን ከአንዳንድ ባለስልጣን ጋር ተገናኝተናል። ብስራት ኤፍኤም ከሚባል የግል ኤፍኤም ሬዲዮ ነው ከስራ አስኪያጁ ጋራ። ሸገርም እንደዚሁ የግል ኤፍኤም ነው። ወደ አዳማ ደግሞ ሄደን ኦሮሞ ብሮድካስት ኔትወርክ ጋር ተገናኝተናል። በተጨባጭ ጋዜጠኞችን በብዛት አንድ ቦታ ያገኘ ነው እና የተወያየ ነው። እንዲህ አይነት የጠረጴዛ ዙሪያ ውይይት ያደረግ ነው። የአሜሪካ ኤምባሲ ባዘጋጀልን ዝግጅት ላይ ነበረ። ወደ ሀያ የሚጠጉ ከተለያዩ የግልና የመንግስት ጋዜጣ የጽሑፍ እንዲሁም የሬዲዮ ጋዜጠኞች ጋር ተገናኝተናል። ከዛ በተጨማሪ አዲስ አበባ ዩኒቨርሲቲ በጋዜጠኝነት የድህረ ምረቃ ተማሪዎች ጋር ተሰብስቦ ስለ ጋዜጠኝነት እዚህ ሀገር ስላለው የጋዜጣ አሰራር በተለይም ደግሞ ስለ አሜሪካ ድምፅ ራዲዮ ስለ ፕሮግራሞቻችን እንዲሁም እዛ ሀገር ስላለው የጋዜጠኝነት ሕግ ሲጠይቁን ነበር። ከጋዜጠኞች በጅምላ በዚሁ በጠረጴዛ ዙሪያ ውይይታችን ኤምባሲ ውስጥ በተደረገው አንድ የሰማ ነው ከብዙ ጋዜጠኞች ለማለት ይቻላል። እውነቱን ለመናገር የሰማነው ምንድን ነው መንግስት አሁንም ለጋዜጠኞች ክፍት ያለ መሆኑ እንደውም የእኛ ጋዜጠኞች ብቻ አይመስሉን ነበር። የእኛ ጋዜጠኞች እስክንድርና መለስካቸው በመጠኑም ቢሆን ግንኙነት አላቸው፣ ይጠራሉ አንዳንድ ጊዜ። ግን እንደተባለው እነኚህ የመንግስት ፕረስ ኃላፊዎች የግልና ሌላ ሬዲዮዎችን እንደማይጠሩ እና ለራሳቸው ለፋና ለዋልታ ለኢዛአ ብቻ ኢንፎርሜሽን እንደሚሰጡ ብሶትን ነገር አለ ከጋዜጠኞች እሱ ላይ በራሳችን ተመክሮ አንዳንድ የሰጠናቸው ሀሳቦች እናንተ የመንግስትን መግለጫ መጠበቅ የለባችሁም፣ አገሩ በሙሉ ዜና ነው፣ አገሩ በሙሉ ፕሮግራም ልታቀርቡበት የምትችሉ ሁኔታዎች አሉ የሚል ነበር ያልናቸው። ይሄ ነገር እውነቱን ለመናገር እንግዲህ ታድሶ ተብሏል፣ አዲስ አመራር ተብሏል። ይሄ ገና ያልተፈታ ቦታ ያላለቀ በመንግስት ሹማምንት ዘንድ ጋዜጠኛ መረጃውን ማግኘት አለበት። እኔ ግንዛቤውም መኖር ያለበት ይመስለኛል። ትዝታ ከሱ የሚከተል ጥያቄ ነው ማነሳው። በአጠቃላይ በሀገር ደረጃ የፖለቲካ ምህዳሩ መቀየሩን የመገናኛ ብዙኃን አሰራርም ሁነኛ በሆነ መንገድ ቅድም የጠቀሽውን በስራ የሚታየውን በዘገባ የሚታየውን አገር ውስጥም ውጭም የተለወጠውን ያህል ጠቅላይ ሚኒስትር አብይ አህመድ አርአያነታቸውን ራሱ ቅድም በመጽሐፉ ያነሳሻቸውንና በስራም ያሳዩትን ስትመለከቺ የተሻለ ግልጽነትን ተጠብቂያለሽ። በሚዛን ለመጠየቅ የጠቅላይ ሚኒስትሩ ጽህፈት ቤትን ኃላፊ ጨምሮ ባለስልጣኖቻቸው በተለያዩ ጊዜያት በፕሮግራሞቻችን መልስ ሰጥቶን ያውቃል። የፖሊስ ኮሚሽነሩ መግለጫ ሲሰጡ ከዚህ ቀደም ከታየው የተሻለ ሁኔታ ብናይም ጠቅላይ ሚኒስትር አብይ ወደ ዩናይትድ ስቴትስ በተጓዙበትም የማነጋገር እድል አልገጠመንም። ይልቁንም ደግሞ በርካታ ውጥኖች ያላቸው ያን ግልጽነትም የሚያወዱስና የሚደግፉ እንደመሆናቸው እርሳቸውን የማነጋገር እድል አለመግጠሙን እንድንጠይቅ ምክንያት ያለ ይመስለኛል። ለነገሩ እንዳጋጣሚ አጋጣሚ ሆኖ እስካሁንም ድረስ የሀገራችንን ጠቅላይ ሚኒስትር የማነጋገር የመጠየቅ እድል አልቀናንም፣ አልገጠመንም። ከረጅም ጊዜ በፊት ይመስለኛል የአሜሪካ ድምፅ ካልተሳሳኩ በ2003 ዓ ምት ይመስለኛል ሟቹን ጠቅላይ ሚኒስትር መለስን አንድ ጊዜ የመጠየቅ እድል የገጠመው በሌላ በኩል አሁንም የሚነሱት ጥያቄዎች ምክንያታዊ ናቸውና የግልጽነቱ ሀሳብ መሰረታዊነት፣ ፈቃደኝነቱም የታየበት ጅምር ነው እና እየተመለከት ነው ያለ ነው። በድርጊት በተግባር በተጨባጭ ብዙ መስራት ያለበት ይመስለኛል። አሁንም በግል ስታነጋግሯቸው ይህን ነገር የማንሳት እድል አግኝታችሁ ይሆን? ትዝታ፣ ለምን እስከዛሬ ቃለምልስ ልናደርግ አልቻልንም ጠቅላይ ሚኒስትር አብይን? ይገርመሃል። ጥሩ ጥሩ ሀሳቦቻቸውን ሲያካፍሉን፣ ጥሩ ጥሩ ቅዶቻቸውን ሲነግሩን በጥያቄ መልክ እኔ እንዳውም አንስቼላቸው ነበረ። እነኚህ ነገሮች እኮ በሚዲያ አማካኝነት ወደ ህዝብ መመለስ አለባቸው። ህዝብ የእርሶን ሀሳብ ካልሰማ ግራ ሊገባውም ይችላል። ከሰማ ደግሞ ግንዛቤ ሊኖረውና የሚደግፈውን ሊደግፍ የሚነቅፈውን ሊነቅፍ ይችላል። ያ ማለት ነው እንግዲህ ክፍተት ማለት ብዬ ነበር ወደፊት በሚል ነው የተውት። ግን ዋናው ቁም ነገር እሳቸው በመርህ ደረጃ የሚያነሷቸው የግልጽነት አሰራር ከሳቸው ዝቅ ብሎ ባሉ ሰዎች ገና በተግባር ላይ የዋሉ አይመስለኝም። አንድ ነገር ምንድን ነው? ይሄ እንግዲህ በፓርቲ ታማኝነት ወይንም እንዴት ነው የሚባለው? ቅርበት በፓርቲ ቅርበት የተመለመሉ ሰዎች የሚሰሩበት ሀገር ነው። ባለሙያ በሚሰራበት ጊዜ ጉዳዩ ልዩ ነው የሚሆነው። አሁን ለምሳሌ በጋዜጠኝነት ሰልጥኖ የጋዜጠኝነት ሙያን ፋይዳ አውቆና ተረድቶ እንግዲህ ፕረስ አራተኛው መንግስት ይባል የለ ያንን ተረድቶ ዲሞክራሲን የሚያቀላጠፍ ግብአት መሆኑን በመገንዘብ የሚሰራ መሆን አለበት። እሳቸው የሚያደርጉትን በጎ ሆነ ሌላ እሳቸውን የሚያጋጥማቸውን ከባድ ነገሮች ለሕዝብ ግልጽ ማድረግ አለበት። እና በአሰራር ደረጃ ኢትዮጵያ ውስጥ ያሉ ጋዜጠኞችም ትልቁ ተግዳሮት ከመንግስት መገናኛ ብዙሀን እኩል ኢንፎርሜሽን ማግኘት ነው። እና እንግዲህ ግልጽነት ከተባለ፣ ታድሶ ከተባለ ደግሞ ማግኘትም አለባቸው። ጋዜጠኝነት ደግሞ ለውጥን የሚያሳልጥ ትልቅ የዲሞክራሲ ግብአት ነው። ጋዜጠኝነት እና ሲያመልጣቸው ይታየኛል ይሄ ነገር። ተስፋ እናደርጋለን፣ መልእክቶቹም የሚነሱትም ሀሳቦች እነሱ ጋርም የሚያነጋግሩ የሚያወያዩ፣ በሩም የሚከፈት የተከፈተውም ሰፋ የሚልበት። ትዝታን ከዚህ በላይ እንዳንይዝ ያህል እንጂ ብዙ ጥያቄዎች በተነሱ አ ጥያቄ ነበረን ላይ እናብቃ። ትዝታ በጣም እናመሰግናለን። እንኳንም ደህና መጣሽ። በጣም እናመሰግናለን ስለ ዕድሉ። በጣም አመሰግናለሁ ባልደረቦቼ